በሶማሌ ክልል ካሉት 93 ወረዳዎች 44ቱ የከፋ ድርቅ ተጠቂ መሆናቸውን ገለጸ። ድርቁን ለመቋቋም የክልሉ መንግስት፣ የክልሉ ብልጽግና ፓርቲ፣ የክልሉ መንግስት ሰራተኞችና አመራሮች ድጋፍ ማድረጋቸው ተገልጿል። የድርቅ አደጋው እየከፋ ከሄደ የልማት ባጀቶችን እስከ ማጠፍ የደረሰ እርምጃ ሊወስዱ እንደሚችሉ የክልሉ አደጋ ስጋት ሥራ አመራር ኮሚሽን ኮሚሽነር ዶክተር አብዱልፋታህ ሼክ ቢሂ ለአሜሪካ ድምፅ ገልጸዋል። አዲስ ቸኮል ዝርዝር ዘገባውን አድርሶናል። የበልግ ዝናብ ወቅቱን ጠብቆ በበቂ ሁኔታ ለመዝነቡን ተከትሎ በሶማሌ ክልል ድርቅ መከሰቱና በዚህም 44 የክልሉ ወረዳዎች ተጎጂ መሆናቸውን ዶክተር አብድርሃማን ሼክ ቢሂ የአደጋ ስጋት ስራ አመራር ኮሚሽነር ለቪኦኤ አስታውቀዋል። አርብቶ አደር ያለበት የሶማሌ ክልል ከዚህ በፊት በክልሉ የተለያዩ አካባቢዎች ወደ ተቆፈሩ የውሃ ጉድጓዶች በርካታ አርብቶ አደሮች እየሄዱ ናቸው ብለዋል ኮሚሽነሩ። ክልሉ አስቀድሞ ለእያንዳንዱ ወረዳዎች የገዛቸው የውሃ ማጓጓዣ ቦቴ መኪኖች በአሁኑ ሰዓት ለእንስሳት ውሃ እያጓጓዙ ናቸው ብለዋል። ሆኖም ስራው በክልሉ ካሉት የውሃ ማጓጓዣ ቦቴ መኪኖች አቅም በላይ የሆነ ነው ብለዋል ኮሚሽነሩ። የውሃ ጥረቱ በሁሉም ዞኖች አለ ያሉት ዶክተር አዱ ፈታ ለ44 ወረዳዎች ቅድሚያ ቢሰጥም በቀጣይ ግን በሁሉም የክልሉ ወረዳዎች ተመሳሳይ ስራ ይሰራል ነው ያሉት። በአሁኑ ሰዓት በክልሉ ትልቁ ችግር ውሃ ቢሆንም የግጦሽ ችግር አለ ያሉት ዶክተር አዱ ፈታ ለዚህም ለአብነት የፋፈን ሸበሌ፣ ና ጀረር ዞኖች የእንስሳት መኖዎች በአንበጣ ተጠቅተው የነበሩ መሆናቸው ለግጦሽ ችግሩን መባባስ አስተዋጽኦ አለው ብለዋል። ድርቁ ያስከተለውን ጉዳት ለመከላከል የክልሉ ካቢኔ 22 ሚሊዮን ብር መመደቡን ና የካቢኔ አባላትም የአንድ ወር ደሞዛቸው መለገሳቸውን ዶክተር አዱፈታ ገልጸው ሌሎች አካላትም እየተረበረቡ ናቸው ብለዋል። የመንግስቱም አልበቃ ስል ሶማሌ ብልጽግና ፓርቲ አስር ሚሊዮን ለግሶ ትናንትና ለወረዳዎች ከፋፍለን ነበር። ከዚህ በተጨማሪ ያው ለፌደራልም ያሳውቀናል። ፌደራል ዲዛስተር ሪስክ ማኔጅመንት ኮሚሽን ያው መልስ እየተጠባበቀን ነው። ከዚህም በተጨማሪ ኢቨን በሀገር ደረጃ የምናገኘው በፌደራል ደረጃ በክልል ደረጃ የምናገኘው ገዛ አንድ ላይ ሰብስበን ላይበቃ ስለሚችል ብለን በሀገር አቀፍ የሰብአዊ አስተባባሪ የሚባል የተባበሩት መንግስታት ወኪል አለ እና ለነሱም ትናንትና አርጀንት የሆነ ደብዳቤ ኦፊሻሊ አስገብተን ክልሉ ምን ያክል እንቅስቃሴ ያደረገ ከፌዴራል ምን ያክል እየተደረገ አብራርተን ከእነሱም የሚያስፈልገው እገዛ የራሳቸውን ድርሻ እንዲ እንዲያግዙን ብለን ለእነሱም ጽፈናል። ሁለተኛው አሁን ህዝቡ ከዚህ በፊትም እርስ በርስ የሚተጋገዝ የሚረዳ የሚተሳሰብ ህዝብ ነበረና በዛን መንፈስ እንዲቀጥሉ የሚዲያ ስራዎች እየሰራ ነው ትናንትና ፕሬዝዳንቱ በተገኙበት የመንግስት ሰራተኞች ደሞዛቸው ከአምስት ፐርሰንት እስከ ሀያ ፐርሰንት እንደሚለግሱ ቃል የገቡበት ሁኔታ ነበረ። ከፌዴራል መንግስት ባሻገር ሌሎች ክልሎችም በሚችሉት ሁሉ ድጋፍ ያደርጋሉ ብለው እንደሚያምኑ ዶክተር አብዱልፈታ አስታውቀዋል። የድርቁ ሁኔታ ቀጣይነትን በተመለከተ ሁለት አይነት የቢሆን ትንተናዎች መኖራቸውን የገለጹ ዶክተር አድፈታ የከፋ ነገር ቢከሰት ክልሉ የልማት እቅዶችን በማጠፍ ድርቁን ለመከላከል ሊያውሉ እንደሚችል አስታውቀዋል። ትንበያ ትንበያ ነው እና እኛ ኦፕቲሚስት ነን፣ ጥሩ ነገር ይከሰታል ብለን እናምናለን። አሁን ትናንት ማታ ብዙ ባይሆንም አንድ ቦታ ዝናብ እንደታየ ሰምተናል። ጥሩ ነገር ይከሰታል ብለን ብናምንም ለመጥፎም መዘጋጀት አለብን። ስለዚህ አሁን ያሉ ሁለት ሲናሪያዎች አሉ። አንደኛ ዝናብ ትናንትና የሰማነው እና አንዳንድ ትንበያዎች የሚነግሩን መቶ በመቶ በቂ ላይሆን ይችላል ግን ዝናብ ይዘንባል፣ በጊዜው ትንሽ ዘጊቶን ቢሆን ይዘንባል። ትናንት የጀመረው ኔክስት ዊክ ቀጥሎ በደንብ ከዘነበ ትንሽ እፎይታ እናገኛለን እና እዚህ ላይ ችግሩ እንዳሰብነው ይቀንሳል፣ ከአሰብነው በታች ይሆናል ብለን የሚል ሴናሪዮ ነው። ሁለተኛው ሴናሪዮ ደግሞ ወርስት ኬስ ሴናሪዮ ሊከሰት ይችላል ውሃ በበቂ ይቅርና ትንሽም ላይ ዘንብ ይችላል። ያ ከሆነ ደግሞ መቶ በመቶ ሪሶርሳችን በክልል ደረጃ ዳይሬክት ሪዳይሬክት የምናደርግ አሁን ብዙ የልማት ፕሮጀክቶች እየሰራ ነው። የትምህርት ቤት ብትል የመንገድ ብትል የጤና ብትል ከለውጥ በኋላ በጣም ለአንድ ቦታዎች ብን ትሪ ሀንድረድ ፐርሰንት ፋይቭ ሀንድረድ ፐርሰንት ጃምፕ የተደረገበት ሁኔታ አለ። ስለዚህ ያንን ኢንቨስት የምናደርገው ፕሮጀክቶች ዳይሬክት ማድረግ አለብን። ወርስት ኬዝ ሲናሪዮ ከተከሰተ ብለን በካቢኔ ያወስነናል። ወሬ የከፋ ነገር ከመጣ የሌሎች የልማት በጀቶች ሊታጠፉና ወደዚህ ሰው ወደ ማዳን ተግባር ሊውሉ ይችላሉ ማለት ነው። አዎ ኤግዛክትሊ እሱ በካቢኔ ደረጃ ተወስነዋል። ተስፋችን እስከዛ እንደማንሄድ ነው። በቆዳ ስፋት ሁለተኛው ሰፊ ክልል የሆነው የሶማሌ ክልል አብዛኞቹ ነዋሪዎች አርብቶ አደሮች ናቸው። ክልሉ ባለፉት ሁለት አመታት በቂና ከበቂ በላይ ዝናብ ሲያገኝ ነበር። እንዲሁም ባለፈው አመት በመቶ የሚቆጠሩ ነዋሪዎቹ በጎርፍ ተፈናቅለው ነበር። ይህንን ያስከትለው የአየር ንብረት ለውጥ ነው ያሉት ኮሚሽነሩ፣ የአየር ንብረት ለውጥን ለመቋቋምና ዘላቂ ልማት ለማረጋገጥ የሚያስችሉ ስራዎች ላይ ትኩረት ሰጥቶ መስራት ያስፈልጋል ብለዋል። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።